ጤና ይስጥልኝ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? የዛሬ የግንቦት አንድ ዕለተ ሰኞ 2014 ዓ ም የጋቢና ቤ ምሽት መሰናዶው ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ለምሽቱ የያዝናቸውን ዘገባዎችና ጥንቅሮች እናስተዋውቃችሁ። ከሰሞኑ በዋሽንግተን ዲሲ እና አካባቢያ የሚኖሩ ትውልድ ኢትዮጵያውያን በትውልድ ሀገራቸው የሚካሄደው ጦርነት ምክንያት የወደሙ ተቋማትን ለመርዳት የገቢ ማሰባሰቢያ መሰና መርሃ ግብር አካሂደዋል። እሱን በተመለከተ በምሽቱ ዘገ ዘገባ ይኖርናል። ስፖርትና ሌሎች ጥንቅሮችንም ይዘናል። ሰዓት እንዳፈቀደ እየቆየን የምናስተዋውቃችሁ ይሆናል። አብራችሁን ታመሹ ዘንድ በአክብሮት የምንጋብዛችሁ መሰናዶውን በመምራት ኤደን ገረመው ከምስልና ድምፅ ምህንድስና ነው ደግሞ ንጉሱ ታምሬ ላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋርና ዘጋቢዎች ጋር በመሆን ነው አብራችሁን ሆኑ ቤ ጀምሯል ወደ ዘገባዎቻችን ነው የምንሻገረው ከሰሞኑ በዋሽንግተን ዲሲና አካባቢዋ የሚኖሩ ትውልድ ኢትዮጵያውያን በትውልድ ሀገራቸው በተካሄደው ጦርነት ወቅት የወደሙ ተቋማትን ለመርዳት የሚውል የገቢ ማሰባሰቢያ ዝግጅት አድርገዋል በቨርጂኒያ ወተርፎርድ አዳራሽ በነበረው ዝግጅት ላይ ከኪነ ጥበብ ዝግጅቶች ጎን ለጎን ትውልደ ኢትዮጵያውያን የአቅማቸውን የገንዘብ ማሰባሰብ እንዲያደርጉ የሚያበረታቱ መርሃ ግብሮች ተከናውነዋል። ሀብታሙ ስዩም በዝግጅቱ ላይ ተገኝተው ያሰናዳው ዘገባ ቀጥሎ ይቀርባል። ከአንድ ዓመት የተሻገረው የሰሜን ኢትዮጵያ ጦርነት የብዙሀንን ሕይወት ቀጥፏል። በዓመታት ውስጥ የተገነቡትን በወራት ውስጥ እንዳልነበሩ አድርገዋል። ከዚህ ከባድ ጊዜ ጋር እየተጋፈጡ የሚገኙ ወገኖችን ለመርዳት ርብርብ ከሚያደርጉት መካከል በሰሜን አሜሪካ የሚኖሩ ትውልድ ኢትዮጵያውያን ይገኙበታል። በማኅበረሰብ አቀፍ የሰብዓዊና ማኅበራዊ አገልግሎት ዘርፍ ባለው ተሳትፎ የሚታወቀው ወገን የተሰኘው ተቋም ያዘጋጀው ሰሞነኛ የገቢ ማሰባሰብ ዝግጅት ዓላማም ይህን ጥረት ማገዝ እንደሆነ የተቋሙ ኃላፊ ሚሚ ለገሰ ይናገራሉ። ወገን ሲባል ስሙን ከባድ ስም ይዘናል፣ ወገን የሚል ስምና ወገን በተጎዳ ጊዜ ያቅማችን ለማድረግ እንጥራለን እና ይሄኛው ዝግጅታችን ያተኮረው ገንዘብ ማሰባሰቢያ ሙሉ ለሙሉ የዛሬው ለተጎዱ ወገኖቻችን ትምህርት ቤት ነው። ትምህርት ቤት መሄድ ላልቻሉ ተማሪዎች ትምህርት ቤት እንዲሄዱ እገዛ፣ ያቅማችን አሰባስበን፣ ሰውን አዝናንተን፣ ተመካክረን፣ ለሀገራችን ጥሩ ምኞት ተሜተን የምናገኘ የሚሆን ገቢ ለማበረከት ነው። ከ22 ዓመታት በፊት በሰባት በጎ ፍቃደኛ ሴት ትውልደ ኢትዮጵያውያን የተመሰረተው ተቋሙ ከዚህ ቀደም ዓመት ጠብቆ በሚያደርጋቸው ዝግጅቶች ለበርካታ ኢትዮጵያውያን ተስፋንና መልካም ዕድልን የፈነጠቁ ተግባራትን ሲከውን እንደ ባጀ ኒኒ ያስታውሳሉ። ከዚህ በፊት እኛ አንድ ትምህርት ቤት አቤልቲጅማ ላይ አሰርተናል። አካባቢ ውስጥ ተበትኖ ስለነበረ ተማሪዎችም 2615 ዓመት ሆነው መሰለኝ። ከዛ ጋር ለመጀመሪያ ጊዜ በ10 ዓመት አንቨርሰሪያችን ላይ ገቢ ማሰባሰብ አዘጋጅተን ሙሉ ለሙሉ ትምህርት ቤቱን እንዲጨረስና ለአካባቢው ሰዎች አስረክበን ወጥተናል። የአስተዳደር እውቀቱም የለን እንኳን የመገንባቱም በስሜት ነው እንጂ ያለ እውቀት ያደረግነው ነገር ነው። እሱ ነው በትምህርት ደረጃ የረዳ ነው። ሌላው የምንንከባከባቸው ቤተሰቦቻችን በትምህርት እንዲጎለብቱልን በጣም የቱተሪንግ የሜንተርሽፕ የተለያዩ ዝግጅቶችን እናደርጋለን። ለትምህርት ቤቶች ደግሞ አንዳንድ ቁሳቁስ ለችግረኛ ቤተሰቦች እንዲዳረስ እርሳስ፣ እስክርቢቶ፣ መጽሐፍ፣ ምናምን የመሳሰሉትን እኛም ሲኖረን ሰው ሲግዘን እናጋራለን። ኢትዮጵያና ኢትዮጵያውያን በተለያዩ ተፈጥሮዊና ዘመናዊ ችግሮች ሲፈተኑ በውጭ ሀገራት የሚኖሩ የኢትዮጵያ ወዳጆች ያቅማቸውን ሲለግሱ ሰንብተዋል። እንዲያለውን ልግስና ፋይዳ ያስረዱን ደግሞ ሌላኛ የተቋሙ መስራችና የመርሃ ግብሩ አስተባባሪ ኤልሳቤጥ አፈሳ ናቸው። እዚህ ያለን ኢትዮጵያኖች ዲያስፖራ ነው። ዋናው ኢትዮጵያ መርዳት የምንችለው እኛ ነን። ሌላ ሰው ሊረዳታችን ያለችን አንድ ሀገር ናት ኢትዮጵያ እኛም ደግሞ ለኢትዮጵያ ልጆቿ እኛ ነን። ስለዚህ በተቻለ መጠን እንዲያንን ነገር በሚደርስበት ጊዜ አለንላችሁ ማለት የሚገባን እኛ ነን። ዋናው ደግሞ ልረዳ የምንችለው ገንዘብ ነው። ዋናው አስፈላጊ ነገር ለሁሉም ነገር ገንዘብ ነው። ሰው ይራባል፣ በየቦታ በየአቅጣጫው ይሄዳል፣ ከይፈናቀላል። ይህንን ነገር ደግሞ መልሶ ማቋቋም ያለብን እኛ ነው። ምክንያቱም እኛ ከዛ ወጣ ብለን ፕሪቪሌጅ ሆነን እዚህ ሀገር የራሳችን ስራ እየሰራን ገቢ እያመጣን ልጆቻችን እናሳድጋለን። ስለዚህ ከዛችው ካለችን ላይ መካፈል የኢትዮጵያ ባህል ያው መካፈል ነው። ያለስ እኛ ይህንን አምንን፣ ካለችን ላይ በገንዘብ ነው። ብዙ ጊዜ በገንዘብ ለመርዳት የምናስበው ገንዘቡ ደግሞ አሁን ወደ ትምህርት ቤት ማሰሪያ እንዲውል፣ ለቀለም መሸመቻ እንዲውል፣ ብዙ ነገሮች ብዙ ቀዳዳ እንዲሸፍን ማድረግ እንችላለን። ወገኔ ባዘጋጀው የሰብዓዊነት የገቢ ማሰባሰቢያ ዝግጅት ላይ ካገኘኋቸው የዓላማ ደጋፊዎች መካከል አንዷ የሕክምና ባለሙያ የሆኑት ቅድስት አሰግድ ናቸው ዓመት በዓመት ሲተካ የተቋሙን መሰል ዝግጅቶች የመደገፋቸውን ምክንያት ያስረዳሉ። በዓመታት ውስጥ የተከናወኑትንም ያስታውሳሉ። ነኒኒ ሁሉም ተማሪ ናዝሬት ተማሪ ቤት አብረን ያደግን ጓደኛሞች ነን። በጣም ይህንን ለመደገፍ የፈለኩበት ምክንያት ቤተሰብን አንድ ላይ ሰብስበው ሳይለያዩ ማለት ነው። ልጆች ከእናት ከአባት ሁሉ አንድ ላይ ሰብስበው ከሕፃንነት ሁሉንም እየደገፉ አብረው አድገው እያየን ተመርቀው እነሱ ደግሞ እኛን ተመልሰው መጥተው እርዳታ ውስጥ ሲገቡስ ማየት በጣም የሚያስደስት ነገር ስለሆነ በቃ ይሄን መደገፍ ያለብን ነው። በጣም ብዙ ለውጥ ማምጣት ይችላሉ። ብዙ ብዙ እዚያ ሀገር በፕሮፌሽናል የሆኑ ሰዎች አሉ። ብዙም ብዙ አይወስድም ለመርዳት አገራችንን ለመርዳት ሰው ለመርዳት ብዙ አይወስድም፣ ትንሽ ነው። ስለዚህ ሁላችንም የተደራጀን ትንንሽ ነገሮች ብናደረግ በጣም ብዙ ነገር ለመርዳት እንችላለን አገራችንን ከፍ ለማድረግ። ምሽቱ ተቋሙ መልሶ ሊያስገነባቸው ላሰባቸው የመጪ ትውልድ ተስፋ ለሆኑ ተቋማት ማሰሪያ የሚሆን በሺዎች የሚቆጠር ገንዘብ ተሰብስበውበታል። አዝናኝ ትርኢቶችም ቀርበውበታል። ከሁሉም ከሁሉም ግን በብዙ ሺህ ማይሎች ርቀው የሚኖሩ ኢትዮጵያውያን የዘውትር ትኩረታቸው ከትውልድ ሀገራቸው የራቀ አለመሆኑን ዳግም አስተዋሽ ይመስላል። ለአሜሪካ ድምፅ ሀብታም ስዩም፣ ዋሽንግተን ዲሲ። ጋቢና ቪኦኤ ዘውትር በኢትዮጵያ መቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጭ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድ ምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቅማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202 ሁለት ላይ በዋትሳፕ አውታር በኩል አድርሱን ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ለጋቢና ቪኤ ያላችሁን አስተያየቶች ደግሞ ቪኤ አምሀሪክ ፌስቡክ ገጽ ላይ እንዲሁም ደግሞ አምሃሪክ ኒስ ኮም ላይ ልታገኙ ትችላላችሁ። እዛ ላይ ልትተውልን ትችላላችሁ። ያመለጣችሁን መሰናዶችም እዛ ላይ ትከታተሉ ዘንድ በአክብሮት እንጋብዛለን። ዝግጅቶቻችን በኢትዮ ሳት ሳተላይት ላይ የሚተላለፍ ነው። በቀጣይ የምናልፈው ደግሞ ወደ ስፖርት መሰናዷችን ነው። በተለያዩ የአውሮፓ ከተሞች በተካሄዱ የማራቶን ውድድሮች ኢትዮጵያውያን አትሌቶች አሸንፈዋል። ከሩሲያ ዩክሬን ጦርነት ጋር ተያይዘው ፈተና የተ ጋረጠበት የቼልሲ የቼልሲ ለአሜሪካዊ ባለሀብት ሀብት መሸጡ ታውቋል። የዓለም ዋንጫ የፍጻሜ ጨዋታን ለመታደም የሶስት ሚሊዮን ትኬት ጥያቄዎች ፊፋ መቀበሉን አስታውቀዋል። ይለናል ኬኔዲ አባተ ይቀጥላል። የማራቶን ውድድር ኢትዮጵያውያኑ አትሌቶች በሁለቱም ጾታ ከአንደኛ እስከ ሶስተኛ ያለውን ደረጃ በመያዝ ነው ያሸነፉት። በሴቶች ምድብ የተካሄደውን ውድድር አትሌት መሰረት ገብሬ በሁለት ሰዓት ከ23 ደቂቃ ከ11 ሰከንድ በማጠናቀቅ የራሷን ምርጥ ሰዓት ከ4 ደቂቃ በላይ እንዲሁም የስፍራውን ክብረ ወሰን በ42 ሰከንድ በማሻሻል አሸንፋለች። የሀገሯ ልጆች አያንቱ ኩሜላና ዘነቡ ፈቃዱ ደግሞ ሁለተኛና ሶስተኛ በመውጣት የብርና የነሐስ ሜዳሊያ ባለቤት ሲሆኑ የአራተኝነትና የአምስተኝነቱን ደረጃ ይዘው ያጠናቀቁትም ኢትዮጵያውያን አትሌቶች ናቸው። በወንዶች ምድብም እንዲሁ ኢትዮጵያዊው ይሁንልኝ አዳነ በ2 05 53 የስፍራውን ክብረ ወሰን እንዲሁም የራሱን ምርጥ ሰዓት በማሻሻል ውድድሩን በአንደኝነት አጠናቋል። ለኢትዮጵያውያን ገብሩ ረዳኸኝና ከበደ ዋሚ ደግሞ ሁለተኛና ሶስተኛ የወጡ አትሌቶች ናቸው። በቼክ ሪፐብሊክ ፕራግ በተካሄደ ሌላ የማራቶን ውድድር ደግሞ በሴቶች ኢትዮጵያዊቷ በቀለች ጉደታ ውድድሩን 2 22 56 በሆነ ሰዓት በማጠናቀቅ ስታሸንፍ ኬንያዊቷ ፑሪቲ ቻንጎኒ ሁለተኛ፣ ሌላኛዋ ኢትዮጵያዊት ስንታየው ለውጠኝ ሶስተኛ ደረጃን ይዘዋል። ኬንያዊው ኖበርት ኪገን ባሸነፈበት በወንዶች ምድብ ደግሞ ኢትዮጵያውያኑ ከልክል ገዛኸኝና ይታያል አጥናፉ ሁለተኛና ሶስተኛ ወጥተዋል። በሊዝበን ግማሽ ማራቶን ደግሞ በሴቶች ኢትዮጵያዊቷ ጸሐይ ገመቹ ኬንያዊቷን ብሪጂድ ኮስጌና ሌላኛዋን ኢትዮጵያዊት ጎቲቶም ገብረስላሴ አስከትላ በመግባት አሸንፋለች። በወንዶች ምድብ ደግሞ ኢትዮጵያዊው መሐመድ ኢሳ ሁለተኛ ሲሆን የአንደኝነቱንና የሶስተኝነቱን ደረጃ የያዙት ደግሞ ኬንያውያን አትሌቶች ናቸው። የባህር ዳር ዓለም አቀፍ ስታዲየም ውድድሮችን የማስተናገድ አቅም በካፍ ግምገማ እንደተደረገበት ተገለጸ። የአፍሪካ ዋንጫ ማጣሪያ ውድድር ከመጀመሩ በፊት የአፍሪካ እግር ኳስ ኮንፌዴሬሽን ካፍ የባህርዳር ዓለም አቀፍ ስታዲየምን መገምገሙን የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ከቅርብ ጊዜያት ወዲህ ኢትዮጵያ በሀገሯ የምታካሂዳቸውን ዓለም አቀፍ ውድድሮች ስታስተናግድበት የነበረው ብቸኛው የባህርዳር ስታዲየም ካለፈው ጥቅምቱ ወር ጀምሮ በአፍሪካ እግር ኳስ ኮንፌዴሬሽን ካፍ መታገዱ ይታወሳል። ካፍ በጥቅምት ወር ባሳለፈው ውሳኔ ስታዲየሙ እንዲያሟላ ያስቀምጣቸው መስፈርቶች እስኪሟሉ ድረስ ኢትዮጵያ በሜዳዋ የምታደርጋቸውን ጨዋታዎች በገለልተኛ ሀገር እንድታከናውን መወሰኑን ተከትሎ የተለያዩ ስራዎች ሲሰሩ መቆየታቸውን ፌዴሬሽኑ አመልክቷል። ከነዚህም መካከል በመጫወቻ ሜዳ፣ የሚዲያ ክፍል፣ የቪአይፒ የተመልካች ፋሲሊቲ፣ የሕክምና ክፍልና ተያያዥ ግብዓቶች ላይ የማሻሻያ ስራ መደረጉንና ከካፍ ተወክለው የመጡት ሚስተር ኢቫን ኪንቱ ባለፈው ሐሙስ ሚያዝያ 27 በስታዲየሙ ተገኝተው ምልከታ ማድረጋቸውንም ነው የገለጸው። ሚስተር ኢቫን የምልከታቸውን ሪፖርት ለካፍ ካቀረቡ በኋላ ኢትዮጵያ ከግብጽ ጋር የምታደርገውን የአፍሪካ ዋንጫ ማጣሪያ ሁለተኛ ጨዋታ ጨምሮ በቀጣይ በሜዳዋ የምታደርጋቸውን ዓለም አቀፍ ጨዋታዎች እንድታከናውን የሚያስችላትን ፈቃድ የማግኘት አለማግኘቷ ጉዳይ በቅርብ ቀናት ምላሽ እንደሚያገኝ ይጠበቃል ለ22 23 የአፍሪካ ዋንጫ ማጣሪያ ድልድል በምድብ አራት ኢትዮጵያ ከግብጽ ጊኒና ማላዊ ጋር መደልደሏ የሚታወቅ ነው። ከሩሲያና ዩክሬን ጦርነት ጋር ተያይዞ ፈተና የተዳረጠበት ክለብ ቼልሲ ለአሜሪካ ባለሀብት መሸጡ ታውቋል። አሜሪካዊው ቢሊዮነር ቶድ ቦሊ ከሩሲያዊው ሮማን አብራሞቪች ቼልሲን መግዛታቸውንና ውሉ ሲጠናቀቅ የክለቡ አዲሱ ባለቤት እንደሚሆኑ ክለቡ ባወጣው መግለጫ አስታውቋል። ቶድ ቦሊና በስራቸው የሚገኙ ኩባንያዎች ግሩፕ ቼልሲን 4.25 ቢሊዮን ፓውንድ በሚጠጋ ገንዘብ መግዛታቸውን ነው ክለቡ ይፋ ያደርገው። የሽያጭ ሂደቱ በተያዘው የግንቦት ወር የመጨረሻ ቀናት እንደሚጠናቀቅም ተገልጿል። አዲሱ የክለቡ ባለቤት ለመሆን በሂደት ላይ የሚገኙት ቦሊ ትናንት ቼልሲ ወልቭስን አስተናግዶ ሁለት አቻ የተለያየበትን ጨዋታ በስታንፎርድ ብሪጅ ተገኝተው ተከታትለዋል። በቶድ ቦሊ የሚመሩ ኩባንያዎች ግሩፕ ለክለቡ ግዢ ከሚያወጣው ገንዘብ 2.5 ቢሊዮን ፓውንዱ የክለቡን ድርሻ ለመግዛት ግዛት የሚውል ነው። ይህ ገንዘብ በዩናይትድ ኪንግደም መንግስት ዝግ የባንክ ቁጥር ወይም አካውንት እንደሚቀመጥ እና አብራሞቪች በገቡት ቃል መሰረት በሩሲያና ዩክሬን ጦርነት ጉዳት የደረሰባቸውን ሰዎች ለመደገፍ የበጎ አድራጎት ስራ እንደሚውል ክለቡ አስታውቋል። የተቀረው 175 ቢሊዮን ፓውንድ ደግሞ ቶድ ቦሊና ኩባንያዎቻቸው በክለቡ የተለያዩ ክፍሎችና አገልግሎቶች ላይ ኢንቨስት የሚያደርጉት እንደሆነ ነው የተጠቆመው። ሩሲያዊው የቼልሲ ባለቤት የነበሩት ሮማን አብራሞቪች ለክለ ያበደሩት አንድ ነጥብ አምስት ቢሊዮን ፓውንድ እንዲመለስላቸው እንደማይጠይቁ ከዚህ ቀደም ቃል መግባታቸውም ተገልጿል። የሩሲያና ዩክሬን ጦርነት መጀመሩን ተከትሎ ከፕሬዝደንት ፑቲን ግንኙነት አላቸው በሚል የብሪታንያ መንግስት በአብራሞቪች ላይ የተለያዩ ማዕቀቦች የጣለ በኋላ ነበር ባለሀብቱ ለ19 ዓመታት በባለቤትነት ያስተዳደሩትን ክለብ ለሽያጭ ያቀረቡት። በአለም ዋንጫ የፍጻሜ ጨዋታ ላይ ለመታደም የሶስት ሚሊዮን ትኬት ጥያቄዎችን መቀበሉን ፊፋ አስታወቀ። የዓለም እግር ኳስ አስተዳዳሪ ዋና አካል ፊፋ ኳታር ለምታስተናግደው የዓለም ዋንጫ የፍጻሜ ጨዋታ የ3 ሚሊዮን ትኬት ጥያቄዎችን መቀበሉንና በአንዳንድ የውድድሩ የምድብ ደረጃ ጨዋታዎች ላይ ለመሳተፍም ከፍተኛ ፍላጎት መኖሩን ገልጿል። የአሶሺኤትድ ፕሬስ መረጃ እንደሚያመለክተው አርጀንቲና ከሜክሲኮ ለምታደርገው ጨዋታ የቀረበው የ2.5 ሚሊዮን ትኬት ጥያቄና እንግሊዝ ከዩናይትድ ስቴትስ ላላት ጨዋታ የቀረበው የ1.4 ሚሊዮን ትኬት ጥያቄ ጨዋታ ቀጥሎ በሰላሳ ሁለት ቡድኖች መካከል የሚደረጉ ጨዋታዎችን ለመመልከት ከቀረቡ የትኬት ጥያቄዎች ከፍተኛዎቹ ናቸው። ከሁለተኛው የሽያጭ ምዕራፍ በኋላ ከዩናይትድ ስቴትስ፣ እንግሊዝና ኳታር ከሁለት ሚሊዮን በላይ የትኬት ጥያቄዎች ቀርበዋል የተባለው በአርጀንቲና ብራዚል፣ ፈረንሳይ፣ ሜክሲኮና ሳውዲ አረቢያ ያሉ ደጋፊዎችም በሚሊዮን የሚቆጠሩ ትኬቶችን የጠየቁ ሲሆን ከህንድና የተባበሩት አረብ ኤምሬቶች ደግሞ ከመጀመሪያው የሽያጭ ምዕራፍ ጋር ሲነጻጸር የትኬት ጥያቄዎች ቁጥር ዝቅ ማለቱ ተገልጿል። እንደ ጎርጎሮሳውያኑ ከግንቦት 31 ጀምሮ ደጋፊዎች የትኬት ማመልከቻቸው ውጤት ይደርሳቸዋል ተብሏል። በመጀመሪያዎቹ ሁለት የሽያጭ ደረጃዎች ለኳታሩ የዓለም ዋንጫ በድምሩ 45 ሚሊዮን ትኬቶች የተጠየቁ ሲሆን ይህም ለሩሲያ የዓለም ዋንጫ በተመሳሳይ የሽያጭ መስኮች ከቀረቡት 85 ሚሊዮን የትኬት ጥያቄዎች በከፍተኛ ቁጥር የሚበልጥ ነው። የዓለም ዋንጫው ሰኞ ህዳር 12 2015 ዓ ምረት ሴኔጋል ከኔዘርላንድስ ጋር በሚያደርጉት የመክፈቻ ጨዋታ ነው የሚጀመረው። ለዛሬ ምርጥ ናቸው። ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። የሜዲያ ባተን ለስፖርት ዘገባዎቹ አመሰግናለሁ። አድማጭ ተመልካቾቻችን በሬዲዮ ቴሌቪዥን መሰናዷችንን እንቀጥላለን። በፌስቡክ ገጻችን ላይ በዛሬ እለት እናካሄዳለን ብለን ያሰብ ነው የቀጥታ የስልክ መስመር ውይይትን ማካሄድ አልቻልንም። የስልክ መስመሩ ላይ እንግዶቻችንን ልናገኝ ስላልቻልን ነው። በነገው ምሽት ይዘን የምንመለስ ይሆናል። ወደ ተከታዩ ዘገባ እናልፋለን። ቱባ መጽሐፍት ለወጣቶች የንባብ ባህልን ለማሳደግ ያለመ አዲስ መተግበሪያ ነው። በእጅ ስልክ ላይ የምንጫነው ይሄ መተግበሪያ መጽሐፍት በድምጽ ሲተርኩ ያስደምጣል። አዳዲስት መጽሐፍትንም ደግሞ በዲጂታል ቅጂ ያቀርባል። ሀብታሙ ስዩም የቱባ መጽሐፍት ፈጣሪ የሆነው የስበት ቴክኖሎጂ አጋርጫች ሌኩን ይልማን አነጋግሮ ያሰናዳው ቀጥሎ ይቀርባል። ቱባ አፕሊኬሽን ያው ከሁለት አመት ተኩል በላይ የፈጀንበት ፕሮጀክት ነበረ። አሁን ላይ ከአንድ ወር አካባቢ በፊት ለገበያ ውለነዋል። ተቀዳሚ አላማው ምንድን ነው? ደራሲያንም በይበልጥ ተጠቃሚ ለማድረግ ማለትም የተሻለ ሮያልቲ ክፍያ እንዲያገኙ ከሱም ተጨማሪ ደግሞ በሕትመት ወቅት የሚያጋጥማቸውን አንዳንድ መጉላላቶች እና የትራንስፓረንሲ ኢሹዎችን ለመቅረፍ ከዛም በተጨማሪ ደግሞ ተደራሲው በየትኛውም የሀገራችን ክፍል ሆኖ ለጊዜው መጽሐፍቶቹን ማግኘት እንዲችል ስለ ሀገርም በከተማ ውስጥም ያለ ማንኛውም ኢንተርኔትና ስማርትፎን ያለው ሰው መጽሐፍትን በኢቡክና ትረካ ወይም በኦዲዮ ቡክ ሌላው ዓለም ላይ እንዳለው እኛም ሀገር የእኛ ሀገር ድርሰቶች በዛ መልኩ እንዲሰራጩ ነው እየሰራ የምንገኘው። በአሁኑ ሰዓት ምን ያክል መጽሐፍት በእናንተ ቋት ውስጥ ይገኛል? በድምፅ የተተረኩት ምን ያክል ናቸው? እንዲሁ ደግሞ ለንባብ የቀረቡት ምን ያክል ናቸው? ወደ ሀምሳ የሚጠጉ መጽሐፍት ነው አሁን ለጊዜው አፕሎድ ያደረግነው። ፕሮዳክሽን ላይ ያሉ ሌሎችም ይኖራሉ። በኦዲዮ ቡክ ደረጃ ወደ አስር የሚጠጉ ይመስለኛል። ካልተሳሳቱ ኤግዛክት ቁጥሩን አላውቀውም ኦልሬዲ ፕሮዳክሽን ላይ ያሉም ስላሉ ምን ያህሎቹ ወደ ሲስተም አፕሎድ እንደተደረጉ ለጊዜው ትክክለኛውን ቁጥር አላውቀውም፣ ግን ምስ አካባቢ የሚሆኑ መጽሐፍት እንዳሉ አውቃለሁ። በእናንተ አውታር ላይ የሚቀርቡ መጽሐፍትን የምትመርጡበት መስፈርት አላችሁ ወይንስ ማን የሚያሳተመ ሰው ወይንም በድምጽ ማቅረብ የሚችል ሰው ስራዎቹን ማቅረብ ይችላል? ለጊዜው እኛንን ወደ ደራሲዎቹ እየሄድን ኮንታክት እያደረግናቸው የነበረው ገና ወደ ገበያም ስላልወጣ እኛንም ኤግዚስተንስ አብዛኛዎቹ ስለማያውቁ እንደዛ ነበረ አሁን ላይ ግን ራሱ ደራሲዎችም ኮንታክት እያደረጉን ይገኛሉ ከዚህ በፊት በህትመት የወጣ መጽሐፍ ነው ለጊዜው የምንቀበለው ከእነሱ ጋር ከዛ የዲጂታል ፐብሊሽንግ መብቱን እንወስድና ኢቡኩን ወደ ራሳችን ፋይል ፎርማት ቀይረን ሚስጥራዊነት ተጠብቆ ኢንክሪፕትድ ሆኖ እኛ ሲስተም ላይ ይገባል ማለት ነው ማንም ሰው ሰርቆ በተለያዩ ሶሻል ሚዲያዎችም በምንም ማጋራት እንዳይችል ስታንዳርዱን ጠብቆ ነው የተሰራው ኦዲዮ ቡኮቹም በዛው መልኩ ደግሞ በራሳችን ስቱዲዮ ፕሮዳክሽናቸውን ራሳችን ኮስቱም ከበር እናደረግና እነሱንም መጽሐፎቹን በዛ መልኩ እናወጣለን ማለት ነው። ዚሁ እንደዛ ነው ያለው። ይሄ የእናንተ አገልግሎት ኢትዮጵያ ውስጥ የንባብ ባህልን በማሳደግ ረገድ፣ ወጣቶች ወደ ንባብ ወደ መጽሐፍት ፊታቸውን እንዲያዞሩ በማድረግ ረገድ ምን አይነት ጠቀሜታ ይኖረዋል ብላችሁ ታስባላችሁ? በጣም ላቅ ያለ ሚና ይኖረዋል። አሁን ላይ እንግዲህ ያው እኛ ወደ ገበያው ከመግባታችን በፊት ማርኬት ሪሰርች ስናረግ ነበረ ዩኒቨርሲቲ አካባቢ ያለውም ሰው የመጽሐፍቶች መወደድ የዋጋቸው የፕሪንቲንግ ኮስት ከፍ ማለት መጽሐፍቶች ዋጋቸውን ከፍ ስለሚያደርገው ንባብ ላይ ትኩረት እንዳይሰጥ እያደረገው ነው። አሁን ላይ ደግሞ ቴክኖሎጂ ስላለ አብዛኛው ሰው ስልኩ ላይ ነው የሚገኘውና ወደ ክፍለ ሀገርም መጽሐፉንም ማሰራጨት ስለማይቻል እኛ ሀገር ባለው ሎጂስቲክስ መጽሐፎች ብዛት ወደ ክፍለ ሀገርም ስለማይደረሱ ክፍለ ሀገር ላለውም ሰው፣ በዚህም ከተማ ያለው ሰው ደግሞ በተመጣጣኝ ዋጋ መጽሐፍቶችን እንዲያገኝ ያደርጋል። እነባብ ባህልንም በእርግጠኝነት ያው ከነበረበት ይሆን ያል እርምጃዎች ከፍ እናደርጋለን እናሻሽም ብለን ነው እየሰራን ያለ ነው። እንደዚህ ያለው አገልግሎት በሌሎች ሀገራት በተለይ በምዕራባውያን፣ በአውሮፓውያን ሀገራት እንዲሁም ደግሞ በተወሰኑ የአፍሪካ ሀገራት ውስጥ የተስፋፋና ብዙ ሰዎችም የሚጠቀሙበት ነው። ኢትዮጵያ ውስጥ ከሞላ ጎደል አዲስ ይመስለኛል። ከዚህ በፊት የተጀመሩ አገልግሎቶች ነበሩ፣ ብዙም አልገፉም፣ ብዙም አልተስፋፉም። ይገጥመናል ብላ የምታስቡት ተግዳሮት ምንድን ነው? በምንስ መንገድ ልትፈቱ ታስባቸዋል? ያው አንድ ተግዳሮት ሆኖብን የነበረው ያው ደራሲዎች እንዴት ነው ይህ ሲስተም የሚሰራው የሚለውን እሱን ማሳየት ማስረዳቱ ወኛን ሲስተም እንዲቀላቀሉ የማድረጉ መጀመሪያ ሰሙን ላይ ሲያጋጥመን የነበረ ተግዳሮት ነው። እሱንም ያው የድርጅቱን ፕሮፌሽናሊዝም እና አሰራራችንን ትራንስፓረንሲውን ካዩ በኋላ ያው ቅድም ያልኳቸውም አንጋፋዎቹም ደራሲዎች ወጣቶቹም ሃሳቡን ወስዶት ሃሳቡን ገዝተውት ከኛ ጋር እየሰሩ ይገኛሉ። እሱ ነበር እንደ ተግዳሮታ አንድ ያስቸገረን። ያው ሁለት ደግሞ ያው የቴክኖሎጂ አዌርነሱ ትንሽ ስለሚያስቸገረኝ ሀገር ኢቨን ከሳይንፕ ጀምሮ በቀላሉ ሳይንፕ ማድረግ ኢሜል አድሬሳቸውን በስርአት ማስገባት የማይችሉ አንዳንድ ዩዘሮች እያጋጠሙን ነው። አሁን ላይ ሱሱ ነው እያስቸገረን ያለው። እሱንም ሚቲጌት የምናደርግባቸውን መንገዶች ያው እየፈለግን እና ሙስቴዎችን ወዲያው ወዲያው ለመስጠት እየሞከረ ነው የመጪ ዘመን ህልማችሁ ወይም ግባችሁ ምንድን ነው? በጣም ጥሩ። ያው አሁን ላይ ለጊዜው በሎካል ፔመንት ሲስተም ብቻ ነው የሚሰራው ሲስተማችን። ያ ማለትም በኢትዮጵያ ንግድ ባንክ፣ በአቢሲኒያ ባንክ እና በቴሌብር የዲጂታል ክፍያ አማራጮች ብቻ ነው ክፍያዎችን ተጠቃሚዎች መፈጸም የሚችሉት። ከዚህ በኋላ ግን ወደ ኢንተርናሽናል ፔመንትም በውጭውም አለም ያለው ኢትዮጵያዊ ደግሞ እነዚህን አገልግሎቶች ማግኘት እንዲችሉ ለእነሱ ያው በተቻለን በቅርብ ጊዜያት ውስጥ እሱኛውን ሲስተም ለመዘርጋት እየሞከርን ነው። ከሱም በተጨማሪ ያው አሁን ላይ ላይብረሪያችን አነስ ስለሚል እሱ ላይ እሱን የማዳበር እሱን የማጥፋት ስራ ላይ እየሰራ እንገኛለን። እንግዲህ በተቻለን ጥሩ አይነት የእንዴት ነው፣ ኢትዮጵያዊ ፕሮዳክት ሲባል ያለችዋን ስቴሪዮታይፕ ጥሩ ነገር፣ ጥራቱን የጠበቀ ነገር፣ አለም አቀፍ ስታንዳርዱን የጠበቀ ነገር ይዘን መተናል እሱን ደግሞ ለተደራሲው በስርዓቱ ለማድረስ እና በቀጣይ እንግዲህ ጥሩ ኢትዮጵያዊ መተግበሪያዎች ከሚባሉት አንዱ ለመሆን ነው እየሰራን የምንገኘው። እጅግ በጣም አመሰግናለሁ። ላይኩን ቱባ ስለተሰኘው መጽሐፍት በድምፅ እየተተረኩ ስለሚቀርቡበት እንዲሁም ደግሞ እንዲሁ ለንባብም ስለሚቀርቡበት አዲስ አገልግሎት ስለነገርከን በጣም አመሰግናለሁ። መልካም የስራ ጊዜ ይሁንላችሁ። መልካም ምሽት ይሁንልን። እናመሰግናለን። በጣም መልካም ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ የትዊተር የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምጽ። የጋቢና ቪኦኤ መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን መታየቱን ይቀጥላል። አብራችሁን ስለሆነችሁ እናመሰግናለን። እዚህ ላይ አረፍ እንበልና የሙዚቃ ምርጫ እናሰማችኋለን። ከሙዚቃው በኋላ እንመለሳለን። አድማጭ ተመልካቾቻችን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪ የሰኞ ምሽት ግንቦት አንድ ሁለት ሺ አስራ አራት ዓመተ ምሕረት መሰነሯችን ነው። ከኛ ጋር ስለሆናችሁ እናመሰግናለን። ቀደም ብለን የሰማ ነው በርገር ፐርፌክት የተሰኘችው ሙዚቀኛ ፕሪዝነር ኦፍ ላቭ የሚለውን ዜማ ስታቀነቅን ነበረ። እንደተዝናናችሁ ተስፋ እናደርጋለን። በእሮም ምሽት ስለሚኖረን ውይይት እናስተዋውቃችሁ። በዛሬው ምሽት ይሄ ውይይት ይኖረናል ብለን አስተዋውቀን በፌስቡክ ገጻችን ላይ ግን በስልክ ቁጥሮቹ፣ በስልኮቹ አለመግባት ምክንያት በቴክኒክ ብልሽት ልናካሂደው አልቻልንም። ይሄንን ውይይታችንን ማለት ነው። ውይይታችን የሚሆነው የህጻናት ስርቆትና ወንጀል ላይ ነው። ህጻናት በሁሉም በዓለም ክፍል ለአስከፊ ለሆነ ጉልበትና ለወሲብ ብዝበዛ ሲባል ከመኖሪያ ቀያቸው ይሰረቃሉ። በኢትዮጵያም ከጊዜ ወደ ጊዜ እኒህን መሰል ዜናዎች በሰፊው እየተሰሙ ነው። ኢትዮጵያ እንደ ሀገር ስርቆት የህጻናት ስርቆት ወንጀል ቢሆንም ይሁን እንጂ ሀገሪቱ እንደ አውሮፓውያን አቆጣጠር ከ1980 ዓ ም በሄግ ኮንቨንሽን የጸደቀውን ዓለም አቀፍ የህፃናት ጠለፋና ስርቆት ኮንቨንሽን ፈራሚ አይደለችም። ይህም ህጻናት በህገወጥ መንገድ ከቦታ ቦታ እንዲንቀሳ ቀሱና ና ከሀገር እንዲወጡ የራሱን የሆነ ክፍተት ትቷል። ህጻናት ከቤተ ክርስቲያን፣ ከትምህርት ቤት፣ ከሚማሩባቸው እንዲሁም ደግሞ ከሚጫወቱባቸው ቦታዎች ላይ በሚያምኗቸው ሰዎች እየተታለሉ እንዲሁም በስርቆት እየተወሰዱ ይገኛሉ። ከሰሞኑም 19 ህጻናት ከወላይታ ተሰርቀው በማዳበሪያ ታፍነው ወደ አዲስ አበባ ሲወሰዱ መያዛቸውን የሚያትት ዜና በማህበራዊ ሚዲያ ላይ ሲመላለስ ና ሲንሸራሸር ቆይቷል። እኛም ይሄንን መነሻ አድርገን ነው ውይይት ያሰናዳ ነው። ይህን ጉዳይ መፍትሄ ያስፈልገዋል በሚለው መፍትሄ ምን መሆን አለበት፣ እንዴትስ መሆን ይቻላል በሚለው ጉዳይ ላይ እንወያያለን። ሮ ምሽት እንግዶቻችንን ይዘን ያሉብንን የቴክኒክ ብልሽቶች አስተካክለን የምንመለስ ይሆናል። ከኛ ጋር ስለነበራችሁ ቆይታ እናመሰግናለን። ጋቢና ቪኤ እንግዲህ የዕለቱን መሰናዶ እዚ ላይ እያጠናቀቀ ነው። ሳስተናግዳችሁ ያመሸሁት ኤደን ገረሞኒ፣ ንጉሱ ታምሬ በምስልና ድምፅ ምህንድስናው አብሮን ነበረ። ከምሽቱ እንዲሁም ደግሞ አበባየሁ ገበያ የዌብ ፕሮዲሰራችን ናት። ግርማ ደገፋውና ሲሳይ አሸናፊ የምስል ኤዲቲንጉን አብረውን ቆይተዋል። ሀብታሙ ስዩም ደግሞ ሲያስተባብር አብረውን አምሽተዋል። ሌሎችም የአሜሪካ ድምጽ ዘጋቢዎች ጋር በመሆን እሰናብታችኋለሁ። በነገው ምሽት በመደበኛ መሰናደው እንጠብቃችኋለን። ሰላም ጤና ስጥልኝ። ደህና እደሩ።